እግዚአብሔርን እናመሰግናለን። ዛሬ የምንመለከተው በማርቆስ ወንጌል ምዕራፍ 7 ከቁጥር 24 እስከ 30 ላይ በተጻፈው ክፍል ውስጥ ቅድም ያነበብኩላችሁና የአንዲት ሴት ታሪክ ከጌታ ከኢየሱስ ጋር የነበራትን ጊዜ ነው የምናየው። እና እንደዚህ የሚል ርዕስ ሰጥቸዋለሁ። የጽኑ እምነት በረከቶች። በእንግሊዝኛ እዚህ ላይ እንዲጻፍ አድርጌ ነበርና blessings of uh, persistent phase no yemilo yeah, unet no endezayinet no. uh, persistent phase no የጽኑ እምነት ነው እና የጽኑ እምነትን በረከቶች ነው የምንመለከተው። እና ነገሩ ከጌታ ኢየሱስ ክርስቶስ ወደ ጢሮስ እና ሲዶና ወደ ተባለ አገር መጥቶ እስራኤል አካባቢ ያለ አገር ነው። ከኢየሩሳሌም አካባቢ ወደ 20 ማይልስ በእግር ከተጓዙ በኋላ ያለ አካባቢ ነው የእስራኤል ወሰንተኛ አካባቢ ነው እና ወደዛ አካባቢ ጌታ ኢየሱስ የሄደበትም ምክንያት እዚህ ማርቆስ ወንጌል ሲናገር ተነስቶ ወደ ጢሮስና ወደ ሲዶና አገር ሄደ ወደ ቤትም ገብቶ ማንም እንዳያውቅበት ወደደ ሊሰወርም አልተቻለውም የሚል ቃል ታያላችሁ ቁጥር 24 ላይ እና ጌታ ኢየሱስ ክርስቶስ ወደዛ ሄዶ ጥቂት የማረፍ ዓላማ እንደነበረው መገመት ትችላላችሁ። ልክ ምዕራፍ ሰባትን ስታዩ ጌታ ኢየሱስ ከደቀ መዛሙርቱ ጋር ሊያርፍ ነበር፣ ብዙ ህዝብ ተሰብስቦ መጣ። እነሱን አገለገለ። እንደገና ሊያርፍ ነበር፣ እንደገና ብዙ ህዝብ ተሰብስቦ መጣ። አሁንም አገለገለ። አሁንም እዚህ ጢሮስና ሲዶና አካባቢ ሄዶ ከደቀ መዛሙርቱ ጋር ሊያርፍ ነበር፣ ግን ሰዎች በገብቶ ሊያርፍ ባለበት ቦታ ሊሰወር ስላልተቻለ መምጣቱ ስለታወቀ ሊሰወር አልቻለም። ስለዚህ ሰዎች እየጎረፉ ወደ እሱ መምጣት ጀመሩ። እና በጣም አስደናቂ እውነት እዚህ ጋር መናገር እፈልጋለሁ። ጌታ ኢየሱስ ክርስቶስ ሊሰወር አልቻለም የሚለው ቃል ራሱ አስደናቂ ነው። ምክንያቱም ምንድን ነው መሰላችሁ፣ ጌታ ለሚፈልጉት የሚገኝ አምላክ ነው፣ ሁል ጊዜ ደከመኝ ሰለቸኝ ሳይል መዝሙረ ዳዊት ላይ ብትሄዱ መዝሙር 121፣ መዝሙር 123 እንደዛ እንደዛ ቦታዎች ላይ ብትሄዱ እግዚአብሔር ሰዎችን የራሱን ሕዝቦች እንደሚጠብቅ የሚጠብቀን እንደማይተኛ እንደማያንቀላፋ ሁል ጊዜ ለእኛ ንቁ እንደሆነ ይናገራል። ልክ እንደዛ አይነት ነገር ነው አሁን የምታዩት። ለማረፍ በስጋዊ ድካም የተነሳ ለማረፍ ቢፈልግም ግን ሰዎች መጥተው በሚጠይቁበት ጊዜ እሱን ለማየት እሱን ለማግኘት በሚፈልጉበት ጊዜ ጌታ ኢየሱስ ወጥቶ ይገኝላቸው እንደነበረ ለሚፈልጉት የሚገኝ ለሚፈልጉት ሊቀርቡት ለሚፈልጉት የሚቀረብ አምላክ መሆኑን የሚያሳይ እውነታ ነው እና ጌታ ኢየሱስን ለመቅረብ የምትፈልጉ ከሆነ ሁ ጊዜ ዝግጁ ነው። እጁን ዘርግቶ የሚቀበለን አምላክ ነው። በእርግጥ ሲዶናና ጢሮስ አካባቢ ያሉ ሰዎች እስራኤላውያን አይደሉም፣ የተለዩ ዜጎች ናቸው፣ አህዛቦች ናቸው። ግን ስለ ጌታ ኢየሱስ ሰምተዋል። የጌታ ኢየሱስ ክርስቶስ ዝና በአካባቢ ሁሉ ነው የወጣው። ባለፈው ምዕራፍ ስድስት ላይ ስንመለከት ትዝ ይላችሁ እንደሆነ ሄሮድስ ጌታ ኢየሱስ ክርስቶስ እኔ ያስገደልኩት ዮሐንስ ሊሆን ይችላል፣ ምክንያቱም ዝናው በሀገር ላይ በሙሉ እየወጣ ነበርና እንደዛ ብሎ እንደገመተ ስንመለከት ነበርና። ጢሮስና ሲዶና ያሉ ሰዎች ስለ ጌታ ኢየሱስ ሰምተዋል። ጌታ ኢየሱስ ክርስቶስ እንዳውም ሲያገለግል ራሱን ሰምተውታል። ተአምራትና ድንቅ ሲያደርግ ሰምተውታል። ስለዚህ እዛ አካባቢ ሲመጣ እንዳወቁት እንደተሰበሰቡ ነው የምንመለከተውና ከተሰበሰቡት ሰዎች መካከል አንዲት ሴት ትገኝበታለች። እቺ ሴት ግሪካዊት ናት፣ ሲሮፊኒቃዊት ናት። የሲሪያና የፊኒሽያን የሚባሉ የሁለት አገር ሰዎች ድብልቅ ናት። ይሄ ሚክስ ድሬስ እንደምንላት አይነት ሴት ናት እና ጌታ ኢየሱስ ጋር መታ ጥያቄዋን እንዳቀረበች ግን በጌታ በኢየሱስ ክርስቶስ ያመነች ሴት እንደሆነች ነው የምናስተውለው እና ስለ እሷ ነው የምናየው። ጽኑ እምነት ያላት ሴት ናት እና ጽኑ እምነት በረከቶች አሉት። ይህንን ነው ዛሬ መመልከት የምፈልገው እና የመጀመሪያው የማየው ክፍል ታዲያ ጽኑ እምነት ካልተጠበቀ ሁኔታ ይመነጫል የሚልን ነገር ነው። በመጀመሪያ የምናገረው እና ይችን ሴትዮ ባግራውንዱን ቅድም እንደተናገርኩት እንዳያችሁት በቅድሚያ ዘሯ ያልተጠበቀች ሴት ናት ያልተጠበቀ ሴት ናት። ወደ እምነት የመጣችው ዘሯ ግሪካዊ ናት፣ ሲሮፊኒቃዊት ናት። ቅድም ለመናገር ሞክሬ አለሁ እና አይሁዳዊ አይደለችም። ጌታ ኢየሱስ ክርስቶስን ከሚያምኑ ሰዎች ይከተላሉ ከተባሉ ሰዎች አንዲቷ አይደለችም። ያልተጠበቀች ሴት ናት። ስለዚህ አይሁዳዊ ያልሆነች አሕዛብ የሆነች ሴት ወደ ጌታ ወደ ኢየሱስ ክርስቶስ ስትመጣ ነው የምንመለከተው። ግን ይችን ሴትዮ ስንመለከት ይሄ ጽኑ እምነቷ ካልተጠበቀ ሁኔታ እንደመነጨ ስናይ እምነቷ ምን እንደነበረ መመርመርም ያስፈልገናል። ይቺ ሴትዮ የቅድሚያ እምነቷ አሕዛብ ስለነበረች አሕዛባዊ ነው። አሕዛቦች ደግሞ የሚያመልኩት ጣዖትን ነው እና በጣዖት አምልኮ ውስጥ የነበረች ጣዖት አምልኮን የተለማመደች ለእንጨቶች ለቅርጾች ትሰግድ የነበረች አገሩ በሙሉ አምላክ ብሎ የሚጠራው እንጨቶችን፣ ቅርጾችን፣ አንዳንዶቹ ወንዞችን፣ የተለያየ ነገርን ስለነበረ እሷም ያንኑ የሀገሩን ባህልና እምነት ትከተል የነበረች ሴት እንደነበረች ማስተዋልና ማሰብ ይገባናል። እና ይገርም ነው። የሚገርም ነገር ነው። እኔ ድሮ ልጆኜ እንደዚህ ሲባል ሰምቻለሁ። ያመናችሁበት ነገር ምንም ይሁን ምን ይሰራል ይባል ነበር። እኔ ያደግኩበት ድንጋይም ብታምኑ ይሰራል። እንጨትም ብታምኑ ይሰራል። ልክ እንደዛ አይነት አባባል ውስጥ የለመደች እና ያደገች ሴት ናት ይቺ ሴትዮ። ለእንጨትም ስገጂ ይሰራል፣ ለድንጋይም ስገጂ ይሰራል። እንደዛ አይነት ነገር በየአካባቢው ያለ ነገር ነው እና ከዚህ አይነት ህይወት ውስጥ ነው የመጣችው። በእርግጥ መዝሙር 115ን ያነበብኩበት ምክንያት እነዚህ የአህዛብ ጣዖታት የሰው እጅ ስራ ናቸው አምላክ ይባላሉ እንጂ አማልክት አይደሉም። የእጅ ስራዎች ናቸው። አምላክ ይባላሉ እንጂ አይሰሙም። አምላክ ይባላሉ እንጂ ሰዎችን ረድተው አያውቁም። አይረዱም ሰዎችን። እንደውም ሰዎች ናቸው እነሱን የሚረዷቸው ከቦታ ወደ ቦታ ሰዎች ያንቀሳቅሷቸዋል፣ ከቤት ወደ ቤት ይወስዷቸዋል። የእኛ አምላክ ግን እንደዛ አይደለም። የእኛ አምላክ ዓለምንና ምድርን የፈጠረ እኛን በየዕለቱ ሕይወት እንዲኖረን የሚያደርግ እኛን የሚሸከም የሚንከባከብ እኛን የሚረዳ እንጂ እንደ አህዛብ አይነት እንደ አህዛብ አምላክ አይነት አይደለም እና ይቺ ሴትዮ እንደዛ አይነት ሃይማኖት የነበራት ሴት እንደሆነች እንድታስተውሉ እፈልጋለሁ። ግን ማህበራዊ አቋሟንም መመርመር እፈልጋለሁ እኔ ወደ ጌታ ወደ ኢየሱስ ክርስቶስ የመጣችው ብቻዋን። አሁን ቁጥር 24 ላንብብላችሁ። ተነስቶ ወደ ጢሮስና ወደ ሲዶና አገር ሄደ። ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወርም አልተቻለውም ይልና ወዲያው ወዲያው ግን ታናሺቱ ልጇ እርኩስ መንፈስ ያደረባት አንዲት ሴት ስለ እሱ ሰምታ መጣችና በእግሩ ላይ ተደፋች ይላል ዜግነቷን ወይም ምን አይነት ትውልድ እንደሆነች ሴቲቱ ግሪክ፣ ትውልዷም ስሮፊኒቃዊት ነበረች። ከልጇ ጋኔን ያወጣላት ዘንድ ለመነችው ይላል። ማህበራዊ አቋሟን መናገር እፈልጋሉ። ይቺ ሴት ብቻዋን ነው የመጣችው ወደ ጌታ ወደ ኢየሱስ ክርስቶስ። እና ብዙ ኮሜንታተርስ እንደሚናገሩትና እኔም እንደማምንበት ሲንግል ማም ናት። ብቻዋን ነው ልጇን እያሳደገች አለችው። ምናልባት ባሏ ሞቶ ሊሆን ይችላል፣ ወይም ደግሞ ጥሏት ሄዶ ሊሆን ይችላል። ግን ብቸኛ እናት ናት እና ሕይወትን የምትመራው በራሷ ጥረት ነበር። አሁን ይህንን ስናገር ምናልባት በዚህ ዘመን ብቸኛ እናት ሆነው ሰዎች መንግስት ሲደጉማቸው ወይም ራሳቸው ሰርተው ኑሯቸውን እንደምንም ጥረው ግረው ሲወጡ ልታዩ ትችላላችሁ። ያኔ ግን የተለየ ነው። እንደዚህ በሆነ ሰዓት ስራ ሰርታችሁ መግባትና መውጣት የሚባል ነገር አይመችም። ጭራሽ የአካባቢው ማህበራዊ አነጋገር እና አባባልም ራሱን የቻለ ሄዴክ ነው እና በእንደዚህ አይነት ሁኔታ ጥራ ግራ ነው ልጇን እያሳደገች የነበረችው፣ ና ማህበራዊ አቋሟ ጥሩ እንዳልነበረ ታያላችሁ። ምናልባትም በጣም ተስፋ የቆረጠች ተስፋ በመቁረጥ አይነት ሁኔታ ውስጥ የነበረች ሴት እንደነበረች ማስተዋል እንችላለን። ግን ይህንን ስናገር ቀጥሎ የምናገረው ወደ እምነት የመጣችበትን ሁኔታም ጭምር ነው። ይቺ ሴትዮ እንዴት ነው ወደ እምነት የመጣችው? በጌታ በኢየሱስ ክርስቶስ ለማመን የቻለችው? አሁን ቁጥር 25ን እንደገና ማንበብ አለብኝ። ወዲያው ግን ታናሽቶ ልጇ እርኩስ መንፈስ ያደረባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ተደፋች ነው የሚለው። ይቺ ሴትዮ ወደ እምነት የመጣችው ስለ ጌታ ስለ ኢየሱስ ክርስቶስ ሰምታ ነው። በጣም ይገርማል። ብዙ ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ እየሰሙ ነበረ ወደ ጌታ ወደ ኢየሱስ ክርስቶስ ይመጡ የነበረው። ስለ ጌታ ስለ ኢየሱስ ክርስቶስ መስማት ማለት ምን ማለት ነው? ስለ ማንነቱ፣ ስለ ደግነቱ፣ ስለ ቸርነቱ እየሰራ ስላለው ነገር፣ እያስተማረ ስላለው ነገር አጠቃላይ ስለ ህይወቱ እንቅስቃሴ ጭምር ነው። አንድ ሰው ስለ ጌታ ኢየሱስ ክርስቶስ ሲሰማ የሚሰማው እኛም ይሄንኑ ነው የምንሰማው። ምን ምን ሰምታ ነበር ብለን ብንጠይቅ ይሄንን ነው የምናገኘው። ጌታ ኢየሱስ ክርስቶስ ሰዎች ወደ ሱ መጥተው ከባድ የሆነውን ጭንቀታቸውን፣ ችግራቸውን፣ ፈተናቸውን፣ ህመማቸውን፣ ውስጣዊ ደዌያቸውን ሲነግሩት ሰምቶ ሰዎችን ኖኖ እናንተ የእኔ እርዳታ አያስፈልጋችሁም ዘራችሁ እንዲህና እንዲህ ነው ሳይል ሰዎቹን ሁሉ የሚረዳ አምላክ እንደነበረ ሰምታለች። ታላላቅ ለሰዎች አስቸጋሪ የሆኑ ነገሮች በሱ ሲፈቱ እንደነበረ ሰምታለች። ሽቦች ሲነሱ፣ እውሮች አይናቸው ሲበራ ብዙ የተጎዱ ሰዎች በጌታ በኢየሱስ ክርስቶስ ሲጠቀሙ እንደዛ አይነት ዜናዎችን ሰምታለች። አሁን ባለፉት ሳምንታት ውስጥ እና የነበሩትን አንዳንድ ነገሮች ማሰብ እንችላለን። ትዝ ይላችኋል ያቺ የሞተችው የ12 ዓመት ልጅ ቤት ገብቶ ልጅቷን ተነሽ እንዳላት በመካከል ያየ አይሁድ አለቃ ወደ ቤቱ ጠርቶት እየሄደ እያለ 12 ዓመት ደም ሲፈሳት የነበረችው ሴት የልብሱን ጫፍ ብቻ የነካሁ እንደሆነ እድናለሁ ብላ መታ። የልብሱን ጫፍ እንደነካች ደሟ ቀጥ ሲል እነዚህ እነዚህን ሁሉ ነገሮች ሰምታለች። ይሄ ይሄ ስለ እሱ የሰማሁለት ኢየሱስ የተባለው የእኔንም ችግር ምን ሊያደርግ ይችላል? ሊያቃልል ይችላል? እሱ እግር ላይ ወድቄ ብለምነው ሊሰማኝ ይችላል? እና እሱ የእንቆቅልሼ ትክክለኛና እውነተኛ መልስ እሱ ብቻ ነው የሚሆኑ። ልክ ስለ ጌታ ስለ ኢየሱስ ስትሰማ እምነት የሚባለው ነገር በውስጧ ነው የሰረጸው። እምነት የሚባለው ነገር የሚመጣው እንደዚህ ነው መጽሐፍ ቅዱስ ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ይላል ከመስማት ይመጣል ይላል። መስማት ደግሞ ከምን ቃል ነው ይላል? ከእግዚአብሔር ቃል ነው ብሎ ይናገራል። እና የእግዚአብሔርን ቃል ስንሰማ ጌታ ኢየሱስ ክርስቶስ ይረዳል፣ ኃጢአትን ይቅር ይላል፣ አዲስ ህይወት ይሰጣል፣ እንቆቅልሽ ይፈታል የሚልን ነገር ስንሰማ ልባችን ይነካል፣ ይናወጣል ልባችን ይሄ ነገር እውነት እንደሆነ ይገነዘባል እና ወደ ጌታ ወደ ኢየሱስ ክርስቶስ እንድንመጣ መንፈስ ቅዱስ ደግሞ በዛው ኃይልና ስልጣን እርዳታ፣ ጉልበት፣ ምሪት እየሰጠን ወደ ጌታ ወደ ኢየሱስ ክርስቶስ እንድንመጣ ያደርገናል። እና ይገርማል፣ ይቺ ሴትዮ የመጣችው ወደ ጌታ ስለ ጌታ ስለ ኢየሱስ ክርስቶስ በመስማት ነው። እና እዚ ጋ ነው አንዳንድ አስተያየት ሰጥቼ ማለፍ የምፈልገው ስለ ጌታ ስለ ኢየሱስ ክርስቶስ ለሰዎች ለመናገር ያን ጊዜ የነበሩ ሰዎች አያፍሩም ነበር ምክንያቱም ኢየሱስ ጋር መጥቶ ሰው ሁሉ መልስ ያገኛልና እኛም ለማንኛውም ሰው ስለ ጌታ ስለ ኢየሱስ ክርስቶስ ለመናገር ማፈር የለብንም ምክንያቱም በእውነት ሰዎች ወደ ጌታ ወደ ኢየሱስ ቢመጡ ጌታ ኢየሱስ ክርስቶስ ይረዳቸዋልና ወንጌል አገልግሎት የሚባለው ይሄ ነው ስለ ጌታ ስለ ኢየሱስ ክርስቶስ ስለ ፓስተር ኃይለ ልዑል አይደለም ስለ ከሊትና ስለ ከሌ አይደለም ጌታ ኢየሱስ ክርስቶስ የሰላም ምንጭ ነው የእረፍት ምንጭ ነው የህይወት ምንጭ ነው ኃጢአት ይቅር ባይ ነው ዜናችን ይሄ ከሆነ የሰዎች ልብ ይነካል ሰዎች ወደ ጌታ ይመጣሉ ጌታም ደግሞ ወደ ውጭ አይመልሳቸውም። እግዚአብሔር ስለዚህ እውነት እየተመሰገነ ይሁን። እንግዲህ የሴትዮዋን ከምን አይነት ሁኔታ ወደ እምነት እንደመጣች ነው እየተመለከትን ያለ ነው። ግን ጽኑ እምነት ወዴት ይመራል የሚል ጥያቄ አለኝ በሁለተኛው ነጥቤ ላይ። እምነት ስለ ጌታ ኢየሱስ ክርስቶስ ሰምተን እምነት በልባችን ውስጥ ሲሰርጽና ሲበቅል ትዝ ይላችኋል፣ ዘሪ ሊዘራ ወጣ የሚለውን ስንነጋገር የእግዚአብሔር ቃል በሰዎች ልብ ውስጥ ይዘራል። መልካም መሬት የሆነ ልብ የእግዚአብሔር ቃል ሲያገኝ እንደ መልካም መሬት የሆነ ልብ በዛ ቦታ ላይ ዘሩ ያድጋል። ከዛ በኋላ በእርግጥ ወደ ጌታ መጥቶ በጌታ ፍሬ ማፍራት፣ ቅጠል ማውጣት፣ ፍሬ ማፍራት፣ ማበብ እና ለቁም ነገር መድረስ ይችላል። እና ጽኑ እምነት የሚባለው ነገር ልባችን ውስጥ ሲገባ የሚመራን ወዴት ነው የሚለውን ጥያቄ ስናይ፣ ጥቂት ነጥቦችን መናገር እፈልጋለሁ። አንደኛ፣ ወደ ጌታ ነው የሚመራን። እውነተኛ እምነት ወደ ሰዎች አይመራንም፣ ወደ ጌታ ነው የሚመራን። ጌታን መከተል፣ ከሱ ጋር ጥብቅ ህብረት ማድረግ ከሱ ጋር መነጋገር ከሱ ጋር ሁል ጊዜ ለመዋል ልባችንን በናፍቆት እና በእውነተኛ እግዚአብሔራዊ ጥማት ይሞላናል። ይሄ ጽኑ እምነት የሚባለው ነገር በእርግጥ ወደ ትክክለኛ ንስሐ ይመራናል። ጌታ እግር ስር ወድቀን ጌታን ይቅር እንዲለን እንዲምረን፣ ምህረትና ቸርነቱን እንዲሰጠን እንድንጠይቅ ያደርገናል። ጽኑ እምነት ወደ ጌታ ይመራንና የእውነተኛ የህይወት ትርጉምና ዓላማ ምን እንደሆነ በልባችንና በአይምሯችን ውስጥ የሚበራ ብርሃን ይሆንልናል። ጽኑ እምነት በጣም አስደናቂ ነገር ነው። ወደ ጌታ ነው የሚመራው። አንዳንድ ሰዎች በዚህ ምድር ላይ እኔ አሁን በክርስትና እምነት ውስጥ ስመለከት ሰዎችን ወደ ክርስቶስ ኢየሱስ ከመምራት ይልቅ ወደ ራሳቸው፣ አንዳንድ ሰዎች እንደውም እኛ ብዙም የምናውቃቸው ሰዎች አሉ፣ ሰዎችን ወደ ክርስቶስ ከመምራት ይልቅ ወደ ከሌ ወደ ነከሊት ወደ ነከሌ ሲመሯቸው እንመለከታለን። እውነተኛ እምነት ወደ ማንም አይመራም። ወደ ጌታ ወደ ኢየሱስ ነው የሚመራን፣ ምክንያቱም እምነቱ የሚመሰረተው በሱ ላይ ነው። መንፈስ ቅዱስም የሚመራን ወደ ጌታ ወደ ኢየሱስ ክርስቶስ ብቻ ነው። ግን ጽኑ እምነት ወደ ሌላም ነገር ይመራናል። አሁን በሁለተኛ ነጥብ የምናገርበት ወደ ግል እና የምልጃ ጸሎት ውስጥ ይመራናል። ይገርማቸዋል። እውነተኛ እምነት ልባችን ውስጥ ሲሰርጽ እና ሲበቅል በመጀመሪያ የምናደርገው ነገር ወደ ጌታ ወደ ኢየሱስ ክርስቶስ እግር ስር ተደፍተን ጌታ ኢየሱስ ክርስቶስ አምላክ እንደሆነ ቸር እንደሆነ መሐሪ እንደሆነ በማየት ከእሱ ዘንድ ምሕረትን ቸርነትን እንድናገኝ ለግላችን እንድንጸልይ ያደርጋል። ይህንን የምናገረው የምናገርበት ርዕሴ የምናገርበት ምክንያቴ የዚህ አሁን የምንመለከተው ክፍል ትይዩ ወይም ፓራሌል ከሆነው ከማቴዎስ ወንጌል ምዕራፍ 15 ቁጥር 22 ላይ ነው። የዚች ሴትዮ ታሪክ ማቴዎስ 15 ላይም እንዳለ ተጽፏል። አነብላችኋለሁ። እዛ ላይ የተጻፈው እንደዚህ ይላል። ማቴዎስ ምዕራፍ 15። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ እነሆም ከነአናዊት ሴት ከዚያ አገር ወጥታ፣ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች፣ ብሎ ይናገራል። ይቺ ሴትዮ ወደ ግል ጸሎት፣ ወደ ምልጃ ጸሎት ነው የሄደችው እና ጸሎቷ ሁለት ገጽታ አለው። እዚ ነጥቤ ላይ እንደምታዩት አንደኛ በእርግጥ ጌታ ኢየሱስ ክርስቶስን የጠራችበት ሁኔታ በጣም አስደናቂ ነው። ምን ብላ ነው የጠራችው? ጌታ ሆይ የዳዊት ልጅ ሆይ ማረኝ ብላ ነው የተናገረችው። እና በዛ ዘመንና በዛ ባህል እሷ በተለይ ከመጣችበት አህዛባዊ የጀርባ ታሪክ ስንመለከት ይሄንን ሰው ጌታ ኢየሱስ ክርስቶስን ጌታ ሆይ የዳዊት ልጅ ሆይ ማረኝ ብሎ መጥራት የማይቻል ነው ግን የሆነ ነገር ስለ ጌታ ኢየሱስ ክርስቶስ በሰማችበት ጊዜ መንፈስ ቅዱስ ደግሞም፣ አካባቢውና ከጎረቤቶቿ ትሰማ የነበረው ነገር የዳዊት ልጅ ጌታ የሆነ ይመጣል ሰዎችን ለማዳን የሚለው ነገር በልቧ ውስጥ የታተመ ሆኖ ቆይቶ አሁን ጌታ ኢየሱስ ክርስቶስን አንተ ጌታ ነህ፣ ጌታ ነህ አንተ በሁሉ ላይ ስልጣን ያለህ ነህ። አንተ ንጉስ ነህ፣ ገዢ ነህ ማለት ነው። ይሄ ጌታ ነህ የሚባለው አነጋገር እና በዛ አይነት ሁኔታ ስትጠራው እናያለን። ይሄ የእውነተኛ አማኞች እግዚአብሔርን የሚጠሩበት የመጥሪያ መንገድ ነው። ግን ሁለት ነገር ነው የጸለየችው ሴትዮ። ርዕሴን እንደምታዩት ወደ ግልና የምልጃ ጸሎት ይመራል ነው የሚለው አንደኛ ስለ ራሷ ጸልያለች። አሁን እዚህ ማቴዎስ 15 ቁጥር 22 ላይ ስታዩ ይቺ ሴት መታ ጌታ ኢየሱስን እንደሚገባ አድሬስ ካደረገችው በኋላ ምንድን ነው ያለችው? ጌታ ሆይ የዳዊት ልጅ ሆይ ምን አድርግልኝ ነው ያለችው? ማረኝ ነው ያለችው። እኔ ምህረት እፈልጋለሁ። እምነት የሚባለው ነገር ልባችን ውስጥ ሲገባ በመጀመሪያ የሚያሳየን ነገር የራሳችንን አጠቃላይ ሁኔታ ነው እኛ ምስኪኖች መሆናችንን ኃጢአተኞች መሆናችንን ያለ እግዚአብሔር ምህረት ምንም የህይወት ትርጉምና ዓላማ የማይገባን መሆናችንን እግዚአብሔርን ስንበድለው ስናሳዝነው የኖርን መሆናችንን ያሳየናል። እኔ እዚ ጋር አንዳንድ ነገሮች ጽፌ አለሁኝ። አንድ ሰው እውነተኛ እምነት በልብ ውስጥ በሚገባበት ጊዜ በመጀመሪያ የሚመለከተው ጌታ ራሱ ማን መሆኑን ነው። እሱ ከሰው የተለየ ነው። ቅዱስ ነው። ንጹህ ነው። እሱ እውነተኛ ፈራጅ ነው። ኃጢአተኛን ዝም ብሎ በመጣንበት ጊዜ የሚቀበል አይደለም፣ በኃጢአት ላይ የሚፈርድ ነው። በእኛና በእግዚአብሔር መካከል ትልቅ ልዩነት እንዳለ ነው የምናየው። ጴጥሮስም ይህንን አይቷል። አንድ ጊዜ ጌታ ኢየሱስ ክርስቶስ ታንኳቸው ላይ ገብቶ፣ ሌሊቱም ሙሉ ደክመን ምንም አልያዝንም ባለበት ጊዜ ወደ ቀኝ መረባችሁን ጣሉ ብሎት መረባቸውን ጥለው በጣም ብዙ መቶ ምናምን የሚሆኑ አሳዎች ይዘው በወጡበት ጊዜ ጌታን ትኩር ብሎ ተመለከተና እኔ ኃጢአተኛ ነኝና እባክ ከኔ ተለይ ነው ያለው። ጌታ ኢየሱስ ክርስቶስን ማየት ስንችል ኃጢአተኝነታችንን ነው የምናየው። ኃጢአተኝነታችንን ስናይ ደግሞ በመጀመሪያ የምንጠይቀው ጥያቄ ልጄን ፈውስልኝ ወይም እንዲህ አይነት የገንዘብ ችግር ምናምን አለብኝ አይደለም። መጀመሪያ እኔን ይቅር በለይ ነው ኃጢአተኛ ነኝ፣ መጀመሪያ ካንተ ጋር መታረቅ አለብኝ፣ ካንተ ጋር መስማማት አለብኝ። ይህንን ነው የጌታ የኢየሱስ ክርስቶስ መገለጥ ለሰዎች የሚሰጠው። ከዚህ የተነሳ በዚህ ዘመን የሚሰራ መንፈስ ምን አይነት መንፈስ ነው የሚለውን ስትጠይቁ ግራ የምትጋቡት እዚህ ላይ ነው። እውነተኛ የእግዚአብሔር እምነት፣ እውነተኛ የእግዚአብሔር መንፈስ በመጀመሪያ የሚያስጠይቀን ጥያቄ ቢኖር ማረኝ ይቅር በለኝ ነው። እና ይቺ ሴትዮ በመጀመሪያ ስለ ራሷ ነው የጠየቀችው። በሁለተኛ ደረጃ ስለ ልጇ ነው የጠየቀችው። ይሄ ነው የምልጃው ጸሎት። ልጇ በጣም አስጨናቂ በሆነ ሁኔታ ውስጥ ነው ያለችው። እንደምትመለከቱት ሴትዮዋ ልጇ ያለችበት ሁኔታ አስቸጋሪ ነው። አጋንንት ይዟታል። እርኩስ መንፈስ አድሮባታል። እና ይሄ እርኩስ መንፈስ ከሰዎች ችሎታ ውጭ ነው። ህመም ቢሆን ልጃችሁን ሐኪም ቤት ተወስዱና ሐኪሞች የሚሰጡትን መድኃኒት ትሰጡታላችሁ። ምናልባት መፍትሄ ይገኝ ይሆናል። የሆነ ችግር ቢሆን እንደ ረሃብ ወይ እንደ ጥማት እናንተ ራሳችሁ የምታቃልሉት ነገር ይሆናል። ይሄ በጣም አስጨናቂ ነገር ነው። ልጅቷ ያለችበት ሁኔታ ደግሞ ለዘመናት የቆየ ችግር እንደሆነም ነው የምትረዱት። እና ልጅቷ በአጋንንት ተይዛለች። አጋንንት የያዛትን ልጅ የት ነው መውሰድ የሚቻለው? ብቸኛ የሆነች እናት ብዙ ሰዎች ጋር እየሄደች ምክር እንደጠየቀች አስባለሁ። እኔ የሃይማኖት ሰዎች ጋር፣ የጣዖት አምላኪዎች የሃይማኖት ሰዎች ጠንቋዮች ጋር እንደወሰደቻት አስባለሁ። መቼም የተቸገረ ሰው ብዙ ነገር ያስባል አይደል? እኛ ራሳችን አሁን ብንቸገር አንዴ ይህንን አንዴ ያንን አንዴ ያንን አንዴ ያንን አንዱን ይዘን አንዱን ስንለቅ ነው ልኑ ልምንችለው እና ብዙ ነገር ሞክራለች። እና ግን በመጨረሻ የደረሰችበት መደምደሚያ ችግሩን አውቃዋለች። መንፈሳዊ ችግር ነው፣ ጋኔን ነው ያለባት ልጅቷ አጋንንት ነው ያለባት ልጅቷ። በነገራችን ላይ አጋንንት፣ ጋኔን፣ ሰይጣን የሚባለው ነገር በእውነት ያለ ነገር ነው። ውሸት አይደለም። የሃይማኖት ሰዎች የፈጠሩት ነገር አይደለም። አጋንንት፣ ሰይጣን እና ሰይጣናዊ አሰራር፣ ምስጢራዊ ረቂቅ አሰራር በዚህ ምድር ላይ እየተንቀሳቀሰ ነው እና የዚች ልጅ እጣ በዚህ ውስጥ መያዝ ሆኖ ነበር ያን ጊዜ እና አንዳንድ ጊዜ ሌሊትና ቀን ትጮህ እንደነበረ አስባለሁ። ትጨነቅ እንደነበረ አስባለሁ። ልጅቷ ራሷን ለማጥፋት ገመድ ይዛ የምትሮጥ አይነት እንደነበረች አስባለሁ። እና የተለያየ በጣም አጸያፊ እና እርኩስ ነገር ምክንያቱም ባለፈው ሳምንት አይተናል፣ እርኩሰት ምን ማለት እንደሆነ። እርኩስ መንፈስ ነው ያለባት ነው የሚለው። እና እርኩስ የሆነ ነገር ያሰራት በሰዎች ዘንድ ተቀባይነት የሌለው ነገር ያሰራት እንደነበረ ሁሉ አስባለሁ። እና አሁን እናንተ እናት ሆናችሁ አስቡ፣ ልጃችሁ በእንደዛ አይነት ሁኔታ ውስጥ ሲገባ ወይም ስትገባ ምንድን ነው የምታስቡት? መሰበር ነው ተስፋ መቁረጥ ነው መቸገር ነው ምን ነው ድሌ እያሉ መማረር ነው። ብዙ ሰዎች፣ እግዚአብሔርን የማያውቁ ሰዎች፣ ወይ ድሌ ብለው ብዙ እንደሚማረሩ አስባለሁ። እና ይቺን ሴትዮ እንደዛ ነው ልንመለከታት የሚገባው። ግን በተለያየ ቦታ በተለያየ ሁኔታ ሄዳ ተስፋ ቆርጣ ሰባራ ሆና በብዙ መንገድ የምታቆዝም ሴት ሆና የነበረችው ይቺ ሴትዮ ስለ ጌታ፣ ስለ ኢየሱስ ሰምታ አህ ነው ያለችው። በቃ የእኔ ልጅ ጉዳይ መፍትሄ የሚያገኘው በሱ ነው ምክንያቱም ብዙ መቶ ሺህ ሰዎች ባጋንንት የተያዙ በቀጥታ ውጡ ሲላቸው ወጥቶላቸው ደና ሆነዋል የሚባለውን ነገር ነው የሰማችው። እሱ መፍትሔ አለው፣ የሰዎች ችግር ስር ነቀል መፍትሔ የሚያገኘው እሱ ጋር ሲመጣ ነው። ስለዚህ እኔ ራሴ ይዤ ችግሬን በሱ ፊት ቀርባለሁ፣ ስለ ልጄ እለምነዋለሁ። በመጀመሪያ ግን ስለ ራሴ ማረኝ ለዋለሁ ቀጥሎ ስለ ልጄ ቀርቤ ጸል ያለሁ ብላ ነው የተናገረችው። እኔ ትናንትና ለእናት ነገ ምሰብ ከሆን የሆኑ ሰዎች ቢሰሙ ጥሩ ነበር ብያት ነበረ የሆኑ የሆኑ እኛ የምናቃቸው ሰዎች እና ስለ አጋንንት በጣም የሚጨነቁ እና ስለ አጋንንት በጣም ግራ የሚጋቡ እና አጋንንትን በተመለከተ እና ጸሎትን በተመለከተ መጽሐፍ ቅዱሳዊ አመለካከት ስለሌላቸው ሰዎች፣ መጽሐፍ ቅዱሳዊ አመለካከት ምንድን ነው መሰላችሁ? እናንተ እውነተኛ እምነት ካላችሁ በሰዎች እምነት ለመኖር አትሞክሩ። እውነተኛ እምነት ካላችሁ እምነታችሁ የሚያመጣችሁና የሚመራችሁ ወደ ማን ነው? ወደ ጌታ ወደ ኢየሱስ ክርስቶስ ነው። እውነተኛ እምነት በመንፈስ ቅዱስ የሆነ እምነት ሁል ጊዜ እኛን የሚያሳየን ምን አድርጎ ነው? እኩል አማኞች አድርጎ ነው። ምንም ጥርጥር የለውም። እኔ ልጸልይላችሁ እችላለሁ፣ ጸልይላችኋለሁ፣ ግን ስለ እናንተ ላምንላችሁ አልችልም። ሰዎች የማይገባቸው ይሄ ነው። አሁን አንድ ነቢይ እዚህ ሀገር ተነስቷል ሲባል ሰዎች ችግራቸውን ሁሉ ይዘው ወደ ጌታ ወደ ኢየሱስ ክርስቶስ ከመምጣት ይልቅ እከሌ ሀገራ ወዳለ ነቢይ ይሄዳሉ። ይህ የድሮ የጣዖት አምልኮ አይነት አምልኮ ነው። እምነታችን ምንድን ነው የሚያደርገው በቀጥታ ራሳችን ወደ ጌታ ወደ ኢየሱስ ክርስቶስ መተን ችግራችንን እንድንገልጥ ምልጃችንን እንድናቀርብ እና ከሱ ዘንድ ደግሞ እውነተኛ መልስ እንድናገኝ ወደ ሱ ነው የሚመራን እንጂ ወደ ሰው አይመራንም። ይችን ሴትዮ ታያላችሁ። በጣም አስደናቂ እውነተኛ እምነት ነው፣ ጽኑ እምነት ነው በውስጧ የሰረጸው። እና በቀጥታ ራሷ የራሷን ችግር ቀጥሎ ደግሞ የልጇን ችግር ይዛ ወደ ጌታ ወደ ኢየሱስ ክርስቶስ መጣች እና ጌታ ኢየሱስ ክርስቶስ በኋላ እናገራለሁ። በእርግጥ የእሷን እምነት አድንቆታል፣ ደግሞም አመስግኖታል። እግዚአብሔር የተመሰገነ ይሁን እና ሰዎች ለእኛ አምኑልንም እኛንን ማመን ያለብን እኛንን በእምነት መጽናት ያለብን እኛንን በእምነት መቆም ያለብን እኛንን በእምነት ጌታ ኢየሱስ ክርስቶስ እንጀራ አባታችን አይደለም፣ ወይም ደግሞ ለእኛ ለከሌ ቅርብ ሆኖ ለእኛ ሩቅ አይደለም፣ ለሁላችንም ቅርብ ነው። እኩል ክርስትና ከኦርቶዶክስእና ከካቶሊክ እምነት ውስጥ ሲወጣ ክርስትና ለሰዎች ለምእመናን ያስረዳውና ለአማኞች ያበሰረው ነገር ቢሆን ዘ ፕሪስትሊ ኦፍ ዘ ፕሪስትሁድ ኦፍ ብሊቨርስ የሚባለውን ነገር ነው። እያንዳንዱ አማኝ የእግዚአብሔር ካህን ነው። እያንዳንዱ አማኝ እግዚአብሔር ጋር መቅረብ ይችላል። እያንዳንዱ አማኝ በክርስቶስ በኩል እግዚአብሔር ዘንድ መግባትና እግዚአብሔርን መጠየቅ፣ እግዚአብሔርን መለመን እኩል የልጅነት መብት አለው የሚለውን ነገር ነው። በእኔና በእናንተ መካከል በእግዚአብሔር ፊት ምንም ልዩነት የለም። እኔ አስተምራለሁ። እኔን እንደሚሰማኝ እናንተን ይሰማችኋል። እግዚአብሔር እየተመሰገነ ይሁን። ግን የዚች ሴትዮ እምነት ፈተና አጋጥሞታል እና በሶስተኛ ነጥብ የምናገረው ጽኑ እምነት ፈተናዎችን ያልፋል የሚል ርዕስ ነው። እና ይሄንን ስትመለከቱ እውነተኛ እምነት ፈተና ያጋጥመዋል የሚለውን እንድናስብ ያስፈልጋል። አሁን ቁጥር 24 ቁጥር 25ን አይተናል። ቁጥር 26 ላይ ስንመጣ ሴቲቱ ግሪክ ትውልዷም፣ ሲሮፊኒቃዊት ነበረች ከልጇ ጋኔን ያወጣላት ዘንድ ለመነችው ይልና ማርቆስ ሰባት ኢየሱስ ግን ያልተጠበቀ ነገር ነው ያደረገው። ኢየሱስ ግን ልጆቹ በፊት ይጠግቡ ዘንድ ተይ፣ የልጆቹን እንጀራ ይዞ ለቡችሎች መጣል አይገባምና አላት። እሷ መልሳ አዎ ጌታ ሆይ፣ ቡችሎች እንኳ ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ አለችው ብሎ ይናገራል። እና የሚገርም ነገር ነው። እውነተኛ እምነት ፈተና ያጋጥመዋል። ይቺ ሴትዮ ጌታ ኢየሱስ ጋር ቀርባለች። ጌታ ኢየሱስ ክርስቶስ በውስጧ ያለውን እምነት እየፈተነ ነው ያለው እና የጌታ አነጋገር ቅድም ያልተለመደ ነው ብያለው። እውነተኛ ያልተለመደ ነገር ነው። ማንም ሰው ፊቱ ሲመጣ ጌታ ኢየሱስ ክርስቶስ በእውነት ይሄን እንደማደርግ ታውቃለህ? አዎ አውቃለሁ። እንግዲያው ዓይንህ ይብራ ብሎ ዓይኑ ሲበራለት ሽባው፣ ሲተረተር ሰዎች ገና ምንም ነገር ሳይናገሩ አጠገቡ ሲደርሱ ብቻ ላቀረቡ ጸሎት መልስ ሲሰጥ ነው የምናየው እዚህ ጋር ግን የተለየ ነው ተስፋ የሚያስቆርጥ የሚመስል ነገር ነው የነገራት ኢየሱስ ግን ልጆቹ በፊት ይጠግቡ ዘንድ ተይ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም እንዳውም ንቀትና ስድብ የመሰለ ነገር ነው የተናገራት እና አሁን እሷን ሆናችሁ ብታስቡ እንዴ ውሻ እያለኝ ነው እንዴ ቡችላ እያለኝ ነው እንዴ ደግሞ እንደዚህ ቀርቤ ፊቱ መጥቼ እግሩ ስር ተደፍቼ እንደዚህ አይነት መልስ ለምን ይሰጠኛል የሚል ነገርን ውስጧ ሊያስቀምጥ የሚችል ይመስላል አነጋገሩ። ግን አላደረገም ነገሩ። ምክንያቱም ሴትዮዋ ምን አይነት እምነት ነበራት? በውስጧ ጽኑ እምነት ነበራት። በተለይ ቅድም ያነበብኩላችሁ ማቴዎስ 15 ላይ ቅደም ተከተሎችን አስቀምጧል። አሁን ማቴዎስ 15 ቁጥር 23 ላይ ስትመጡ መጮህ እንደነበረች እንደጀመረች ቁጥር 23 ምንም አልመለሰላትም ይላል። ቁጥር 23 እና 24 ላይ ደቀ መዛሙርቱ በኋላችን እየጮሆች እያስቸገረችን ነውና እባክህ አሰናብታት ብለው ሲጠይቁ ጌታ ኢየሱስ ክርስቶስ ለእነሱም መልስ የሰጠው መልስ ተስፋ የሚያስቆርጥ የሚመስል ነበረ። እንደገና ቁጥር 25 ላይ ገፍታ መታ፣ ጌታ ሆይ እባክህ እርዳኝ ብላ ስትለምነው ጌታ ኢየሱስ አሁን እዚህ ጋር የተናገርኩትን ምሳሌ ተናገረ። የልጆችን እንጀራ ይዞ ለቡችሎች መጣል ተገቢ አይደለም እና የልጆችን እንጀራ እንዴት ለልጆች የቀረበ እንጀራ ለቡችላ ይሰጣል? እኔ የመጣሁት ነው እያላት ያለው፣ ለእስራኤላውያን ነው የመጣሁት። አንቺ አህዛብ ነሽ። አህዛቦች ደግሞ የሚቆጠሩት ልክ እንደ ቡችላ እንደ ውሻ ነው። አሁን በእስራኤላዊ በዛ አካባቢ በነበረው አውድ ውስጥ ነው እየተናገረ ያለው እና ስለዚህ እኔ ልጆቹ ፈውስ አግኝተው መልካም ነገር አግኝተው እነሱ ጠግበው ሳቲስፋይድ ከመሆናቸው በፊት ለአንቺ በጎ ነገር ለማድረግ ተገቢ አይደለም፣ ራስሽ አስቢው የሚል አይነት ጥያቄ ነው እየጠየቃት ያለው። ግን አርጊመንቷ በጣም ከባድ ነው። ይቺ ሴትዮ አዎ አለች። በልጆች እየበሉ እያሉ ቡችሎች ጠረጴዛ ስር ይቀመጣሉ እና ጠረጴዛ ስር ፍርፋሪ ጠብ ሲል እኮ ይለቅማሉ። ወይም ደግሞ ከጠረጴዛ የወዳደቀ ፍርፋሪ ለልጆች ተሰብስቦ ከልጆች ተሰብስቦ ለቡችሎች ይጣላል። ልክ እኔን እንደ ባለ መብት አተየኝ፣ እንደ እስራኤላዊ አትመልከተኝ። እኔ ኃጢአተኛ ነኝ፣ ልክ እንደ ቡችሎች ለእኔም ትረፍልኝ ነው እያለች ያለችው እና እኔም ያንተ እርዳታ ይገባኛል፣ እንደሚገባው ሰው አይደለም ግን እንደ ቡችሎቹ ፍርፋሪ ከቤተሰብ እንደሚያገኙት የምሕረት ፍርፋሪ ይምጣልኝ፣ የምሕረት እርዳታ ይምጣልኝ ብላ በቃሉ ነው የያዘችው ጌታን። እና ይቺ ሴትዮ ፈተናን እያለፈች በእምነቷ እያለፈች ጌታን በቃሉ ይዛ ከጌታ ጋር በመከራከር ኖ እኔ እንደማይገባኝ አውቃለሁ። ልክ እንደ ቡችሎች ይሄኝ በቃ ትረፍልኝ፣ ጌታ ትረፍልኝ፣ ፍርፋሪ ጠብ ይበልልኝ፣ ልጄን፣ ልጄን ተመልከት፣ መብት የለኝም እያለች ስትጠይቀው ነው የምታዩት። እና እኔ እንንሳስብ ጽኑ እምነት ፈተናዎችን የሚያልፍ እንደሆነ ነው የምመለከተው። ጌታ ዝም ቢል ዛሬ ለጸለይነው ጸሎት፣ ዛሬ ለጠየቅነው ጥያቄ ጌታ ዝም ብሎኛል፣ የራሱ ጉዳይ ብለን ዞር ማለት የለብንም። ጌታ ዝም ብሏል፣ ግን ነገም ደግሞ ይሄ የሚያስፈልገኝ ከሆነ ምን አደርጋለሁ? ጸሎቴን አቀርባለሁ ተነጎዳም አቀርባለሁ እስከሚመልስልኝ ድረስ በጌታ ፊት እየቀረብኩ ጌታም በትዕግስት እጠብቃለሁ የሚል አይነት እምነት ነው። አሁን መዝሙረ ዳዊትን ዞር ብላችሁ ብታነቡ በጣም ብዙ ትምህርቶች አሉበት። በተለይ በጣም ልቤን የሚነካው መዝሙር አርባ ቁጥር አንድ ላይ ቆይቼ እግዚአብሔር እንደጅ ጠናሁት እሱም ዘንበል አለልኝ እና ጩኸቴን ሰማ፣ ከረግረግ ጭቃ ከጉድጓድ ውስጥ አወጣኝ፣ ደግሞ እግሮቼም በድንጋይ ላይ አቆማቸው፣ አረማመዴን አጸና ብሎ ይናገራል እና እግዚአብሔር እንደዛ አይነት አምላክ ነው። ቆይተን በትዕግስት በእምነት በጽኑ እምነት እንድንጠብቀው እና ከእጆቹ ከእግዚአብሔር እጆች ፈቃድ እስከሚወጣ ድረስ ወደ ግራም ወደ ቀኝም እንዳንል እግዚአብሔሮ እርዳኝ እያል በተስፋና በእምነት ጸንተን እግዚአብሔርን እንድንጠብቅ ያስፈልጋል። የዝች ሴትዮ ጸሎት የዚች ሴትዮ እምነት እንደዛ አይነት እምነት ነው። ጽኑ እምነት ጌታ እንኳን ፊቱን ሲነሳት ኖ ዘንበል እንደሚል አውቃለሁ እንደገና ወደፊት የተለያየ ነገር ሲናገር አይ ይህም እንኳን ቢሆን ለእኔም ደግሞ ፍርፋሪ ጠብ ይልልኛል። እንደዛ እየገፋች እየገፋች ስትት ታያላችሁ። እምነት በተለያየ መንገድ በብሉይ ኪዳን ውስጥ እንደተፈተነ በአዲስ ኪዳንም ውስጥ እንደተፈተነ ታያላችሁ። ትዚላችሁ እንደሆነ አብርሃም ተፈትኗል። አብርሃም ገና 75 ዓመት አካባቢ ሆኖት እያለ እግዚአብሔር ወደ እምነት ጠራው። ከእግዚአብሔር ጋር በእምነት ጉዞ ማድረግ ጀመረ። እግዚአብሔር መጀመሪያ ሲጠራው አንተን፣ አብርሃምን ዘርህን በምድር ላይ እንደ ሰማይ ከዋክብት፣ እንደ ባህር ዳር እንዳለ አሸዋ አበዛሃለሁ ነው ያለው እግዚአብሔር። እና 25 ዓመት ሙሉ ጠብቋል። አንድም የሆነ ነገር የለም። ከዛ በ99 ዓመቱ ልጅ አገኘ ይስሐቅን ይስሐቅ ወደ 15 ዓመት አካባቢ ሲሆነው እግዚአብሔር አንድ ቀን ተነስቶ ይህን አንድ ልጅህን ይስሐቅን ወስደህ ሰዋልኝ ብሎ ተናገረው። በጣም ከባድ ነው። ይስሐቅን ለመሰዋት ጉዞ አደረገ። ይሄ በጣም ከባድ ፈተና ነው። ግን ፈተናውን የተናገረው እግዚአብሔር ነው። ይህን ልጅ የሰጠኝ እግዚአብሔር ነው። ደግሞ አሁን ለእኔ አምጣተህ ሰዋ ያለው እግዚአብሔር ነው። ይሄ እግዚአብሔር የገባልኝን ቃል ኪዳን በፍጹም አይሽረውም ያለውን እግዚአብሔር ስለሆነ የተናገረው አደርገዋለሁ ብሎ የሦስት ቀን ጉዞ ተጉዞ ልጁን ለማረድ ሲነሳ ትመለከቱታላችሁ። አብርሃም ተፈትኗል በጽኑ እምነቱ ግን ፈተናን ድል አድርጓል። እኔና እናንተ ይህንን እምነት ዛሬ መስማት ያለብን ልዩ ልዩ ፈተና በእምነታችሁ ላይ ቢመጣ ወደ ኋላ እንዳትሉ ነው ጌታን ከመከተል ወደ ኋላ፣ ወደ ጎን፣ ወደ ግራ፣ ወደ ቀኝ እንዳትሄዱ ነው። በፊት ለፊት ጌታን ተከተሉ። እምነታችሁ ድል ያደርጋል። በጌታ ድል ታደርጋላችሁ። የእምነትን ሽልማት ትሸለማላችሁ። እውነተኛ፣ ሰላማዊ፣ ዘላለማዊ በረከትን ታገኛላችሁና። ይቺ ሴትዮ ጸናች፣ በጽኑ እምነት ቆመች፣ ጌታን ባረካት። እና የመጨረሻዬ ከመደምደሚያው ነጥቤ በፊት የምናገረው ጽኑ እምነት በረከቶችን ያመጣል። ይሄ ከዋናው ሴ ጋር የተያያዘ ነው። የጽኑ እምነት በረከቶች ነው ያልኩት። እና ጽኑ እምነት በረከቶችን ያመጣል። ይቺ ሴትዮ እምነቷ በጌታ ተደንቋል። ምክንያቱም ምንድን ያለችው? ቡችሎች እንኳ ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ አለችው። እሱም ስለዚህ ቃልሽ፣ ሂጂ ጋኔኑ ከልጅሽ ወጥቷል አላት። በጣም የሚገርም ነው ጌታ ኢየሱስ ክርስቶስ ማቴዎስ 15 ቁጥር 28 ላይ እዚህ ስክሪኑ ላይ አለ። በዚያን ጊዜ ኢየሱስ መልሶ፣ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ ነው ያላት። እምነትሽ ታላቅ ነው። የአንቺ እምነት ዝም ብሎ አይነት እምነት አይደለም። ውስጥሽ የገባው እምነት በትክክል መንፈስ ቅዱስ በውስጥሽ ሰርቶ በእኔ ላይ እርፍ እንድትይ በእኔ ቃል ላይ እንድትታመኝ ተስፋ አስቆራጭ በሆኑ መንገዶችና ሁኔታዎች እኔም እንኳን ፊት ብነሳሽ ወደኋላ እንዳትይ ያደረገሽ አይነት እምነት ስለሆነ እምነትሽ ምንድን ነው አላት። ታላቅ ነው። አሸናፊ ነው እምነትሽ። ድል አድራጊ ነው እምነትሽ። ወደኋላ የማይል ነው እምነትሽ እምነትሽ ትህትናና እውነተኛነት የያዘ ነው ነው እያላት ያለው ጌታ ኢየሱስ ክርስቶስ እምነትሽ፣ ያቀረበው ክርክር ትክክል ነው። ለአንቺ አይገባም እንኳን ብዬ ባልኩበት ጊዜ አይ ቡችሎችም እንኳን እኮ ከፍርፋር ይጠግባሉ ማለትሽ ትክክል ነው፣ አርጊመንትሽ ራሱ። ስለዚህ እምነትሽ ምንድነው አላት፣ ታላቅ ነው። እዛ አካባቢ ያሉ ሰዎች ሁሉ እየሰሙ ነበረ። ይሄንን ካለ በኋላ ጌታ ኢየሱስ የሴትዮዋ እምነት የጸሎት መልስ እንዳመጣ ወዲያውኑ ገለጠ ጌታ ኢየሱስ ክርስቶስ። ተመልከቱ፣ ምንድን ያለው ጌታ ኢየሱስ ክርስቶስ? ስለዚህ ቃልሽ አለና፣ ስለ እምነት ቃልሽ፣ ስለ ተስፋ የማይቆርጠው አርጊመንትሽ፣ ጋኔኑ ከልጅሽ ወጥቷል ብሎ ተናገረ። ወጣ ጋኔኑ። ለዘመናት ያስጨነቃት ነገር መልስ አገኘ። ማንም ሰው መፍትሄ ያልሰጠው ነገር እዚህ ከሩቁ ጌታ ኢየሱስ ክርስቶስ ጋኔኑ ወጥቷል፣ አሁን ልጅሽ በሰላም ነች ብሎ ተናገረ። እውነተኛ እምነት በያገሩ እንድንዞር አያደርግም። እዚህ ጋ ጌታ ኢየሱስ ጋር ስንመጣ እዚህ ጋ ጌታ ኢየሱስ ጋር መተን ባለበት ሰዓት ሩቅ አገር ያለው ችግራችን እንኳን እዚሁ ሆነን ይቃለላል። እውነተኛ እምነት እንደዛ አይነት ስራ አለው። እግዚአብሔር ይመስገን። ስለዚህ የሴትዮዋ እምነትና በእምነት ያቀረበችው ጸሎት ተሰምቷል። ሌላ ሰው አይደለም፣ የጸለየው ራሷ ናት የጸለየችው። ለጌታ ያቀረበችው ጥያቄ የራሷን ጥያቄና የልጇን ጥያቄ ነው። ጌታ ኢየሱስ ጋር ሰው ስትመጡ ሰው አምኖላችሁ እንድትመጡ በፍጹም የእግዚአብሔር ፈቃድ አይደለም። ራሳችሁ አምናችሁ ነው መምጣት ያለባችሁ። ያንን አይነት እምነት ጌታ ኢየሱስ ክርስቶስ ያደንቃል። የክርስትና እምነት ትልቅ በረከት እኛ ራሳችን ወደ ጌታ እንድንመጣ በግላችን በጌታ ላይ እንድንታመን ማድረግ ነው። ይሄ ነገር ውስጣችሁ ቢገባ በምድር ላይ የተለዩ ክርስቲያኖች ትሆናላችሁ። ይሄ ነገር ውስጣችሁ ቢገባ ጌታ ኢየሱስ ክርስቶስ የኔና የእናንተ እንጀራ አባት አይደለም፣ እውነተኛ አባት ነው። እሱ ጋር መተን ልባችንን ስናፈስ የሚሰማ ደግሞም የሚመልስ አምላክ ነው። በሰዎች በኩል እንድንመጣ አልተጠየቅንም በፍጹም በፍጹም በራሳችን ራሳችን ችግራችንን ይዘን ጌታ ፊት እንድንመጣ ነው በጌታ ላይ ታምነን ከጌታ ቀጥታ በረከት እንድንቀበል ነው ጌታ ኢየሱስ የሚፈልገው የሴትዮዋ መልስ በልጇ ላይ ያመጣው ለውጥ አስደናቂ ነው አጋንንቱ ከልጇ ወጥቷል ቤት ስትሄድ ልጇ በልዩ ሁኔታ በሰላም እናቷን ስታይ የምታሳየው ሪአክሽን የለም ጠፍቷል የምትጨነቀው ጭንቀት የለም፣ ጠፍቷል። እቤት ስትገባ ምን ሆና ይሆን ማገኛት የሚለው ሀሳብ የለም፣ ጠፍቷል። ጌታ ኢየሱስ ክርስቶስ መልስ አምጥቷል። ክብር ለእግዚአብሔር ይሁን። ምክንያቱም ጌታ ያለው ይፈጸማል። የሴትዮዋ እምነት በራሷም ላይ ያመጣው ለውጥ አለ። ይህንን ዘርዝሬ ይናገርና ወደሚቀጥለው ማጠቃለያ ይሄዳለሁ። ሴትዮዋ አዲስ ሕይወት አግኝታለች ቀጣይ እምነት አግኝታለች። የኃጢአት ይቅርታ አግኝታለች። ዘላለማዊ ህይወት አግኝታለች። ሰላምና ደስታ አግኝታለች። በልጇ ውስጥ ታስበው የነበረው ማንኛውም ሀሳብ አሁን ሊሳካላት እንደሚችል ተስፋ በርቶላታል። እግዚአብሔር የተመሰገነ ይሁን እና እንደዚህ አይነት ጽኑ እምነት ጌታ ኢየሱስ ክርስቶስ በሰዎች ህይወት ውስጥ ያስቀምጣል። የእሱ ስጦታ ነው በእርግጥ እና በመጨረሻ ከዚች ሴት ጽኑ እምነት ምን እንማራለን? የሚል ጥቂት ነገር እናገራለሁ። ምንድን ነው የምንማረው? ዘርዝ እንዲሁ ነካ ነካ ነው የማደርጋቸው። የግል እምነት በጣም አስፈላጊ መሆኑን እንማራለን። ደጋግሜ ብያዋለሁ በዚህ ስብከቴ ውስጥ ሌሎች ሰዎች ስለኛ ሊያምኑልን አይችሉም፣ ደግሞም አይገባም። ማመን ያለብን ራሳችን ነን በጌታ በኢየሱስ ላይ በጌታ በኢየሱስ ላይ እንድናምን ደግሞ ሁሉ ነገር ተሰጥቶናል። መስቀል ላይ ሞቶልናል። የኃጢአት ይቅርታ ተከፍቶልናል። አሁንም አሁንም ጌታ ኢየሱስ ወደ ራሱ እንድንመጣ እየጠራን ነው። አቤት ብለን ኃጢአታችንን ተናዘን ማረኝ ብለን እግሮቹ ላይ ወድቀን ብንለምነው እምነት ይፈልቅልናል። እምነት ሲፈተን አይናችንን ከጌታ ላይ ማንሳት የለብንም። እምነታችን ሊፈተን ይችላል፣ ግን አይናችን ከሱ ጋራ መቀጠል አለበት። ሌላ ሰው ለእኛ ሊያምንልን እንደማይችል መረዳት አለብን። ጌታ ለሚያምኑበት ሁሉ ታማኝ መሆኑን መገንዘብ አለብን። በመጨረሻ የጸሎት አስፈላጊነትን ማወቅ አለብን። ብዙ ጊዜ ጸሎት በጣም ጠቃሚ እንደማይመስል እናስብ ይሆናል፣ ግን በጣም ጠቃሚ ነው። ይቺ ሴትዮ በጌታ እግር ስር ተደፋች እና ማረኝ፣ እኔንም ልጄንም አስብልኛለች። በጌታ ፊት መጸለይ በረከት ነው፣ እድል ነው፣ ክብር ነው ለራሳችን ለሌሎችም ሰዎች እና እባካችሁ፣ በዚህ እምነትና በዚህ ጽናት ውስጥ በጌታ ፊት እንመላለስ። በጣም የተለየን እውነተኛ ክርስቲያኖች ሆነን በዚህ ምድር ላይ ተባርከን ለብዙዎችን መባረክ ምክንያት ልንሆን እንችላለን። እግዚአብሔር ይባርካችሁ።